የህግ አማካሪም ሆነ ጠበቃ ማግኘት እንዳልቻሉ የተናገሩት ባሕር ዳር ላይ በሕግ ሥር የሚገኙት የቀድሞው ባለሥልጣን አቶ በረከት ስምዖን መንግሥት ጠበቃ እንዲያቆምላቸው ጠይቀዋል። ጉዳዬ እየታየ ያለው ሥልጣን ባለው አካል አይደለም፣ መጠየቅ ያለብኝም በወንጀል ሕጉ እንጂ በጸረ ሙስና አዋጅ ሊሆን አይገባም ሲሉ አቤቱታ ሰምተዋል። አቶ በረከት። አስቴር ምስጋናው በዚህም ላይ ከባሕር ዳር ተጨማሪ ይዛለች የባሕር ዳርና አካባቢዋ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት የክልሉ ሥነ ምግባርና ጸረ ሙስና ኮሚሽን በሙስና ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር የዋላቸውን የአቶ በረከት ስምኦንና የአቶ ታደሰ ካሳን የምርመራ መዝገብ ዛሬ ተመልክቷል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የምርመራ ቡድን በጥረት ኮርፖሬት የሀብት ብክነት የተጠረጠሩትን የአቶ በረከት ስምኦንና የአቶ ታደሰ ካሳን የተጠረጠሩበት ወንጀል ውስብስብና ድንበር ተሻጋሪ እንዲሁም አፈጻጸሙ የረቀቀ በመሆኑ ተጨማሪ የአስራ አራት ቀን የጊዜ ቀጠሮ እንደሚያስፈልገው ለፍርድ ቤቱ አመልክቷል። በተለይ ከዳሽን ቢራ ፋብሪካ አክሲዮን ሽያጭ ጋር በተያያዘ ከ50 ፐርሰንት በላይ የሚሆነው የአክሲዮን ሽያጭ ገንዘብ ስዊዘርላንድ ውስጥ በሚገኝ አንድ ባንክ ውስጥ በግለሰብ አካውንት እንደተቀመጠ ጥቆማ በመኖሩ ለዚህም የሰውና የሰነድ ማስረጃ አሰባስባለሁ ሲል ነው የተጨማሪ የምርመራ ጊዜውን አስፈላጊነት የገለጸው። አቶ በረከት በበኩላቸው የህግ አማካሪም ሆነ ጠበቃ ማግኘት አልቻልኩም፣ ፍርድ ቤቱ ያቆምልኝ ሲሉ ጠይቀዋል። የምርመራ ቡድኑ የጠየቀውን የ14 ተጨማሪ ቀንም ተቃውመዋል። የተጠረጠርኩበት ወንጀል በግልጽና በዝርዝር የተቀመጠ አይደለም። ኮሚሽኑ እኛን ለመወንጀል ህጋዊ ስልጣን የለውም። አለኝ ካለም አንቀጽ ጠቅሶ አላብራራም ሲሉ ቅሬታቸውን ለፍርድ ቤቱ አቅርበዋል። ሁለተኛው ተጠርጣሪ አቶ ታደሰ ካሳ በበኩላቸው የሀገሪቱ መንግስት ሳናጣራ አናስርም ማለቱን አስታውሰው ኮሚሽኑ የኦዲት ምርመራ እያጣራሁ ነው እያለ ነው። ታዲያ ምርመራውን ሳይጨርስ በምን አግባብ ነው ወንጀለኛና ጥፋተኛ የሚለን? በማለት የምርመራ ቡድኑ የጠየቀውን ተጨማሪ 14 ቀን ተቃውመዋል። አቶ በረከት እንደገና የመከራከሪያ ነጥቦችን ለፍርድ ቤቱ አቅርበው ነበር። በተለይ ጋዊ ስልጣን ባለው አካል ጉዳያችን እየታየ አይደለም ያሉትን ሲያብራሩ ዳሸን ቢራ በፌዴራል ውልና ማስረጃ እንዲሁ እንዲሁም በፌዴራል ኢንቨስትመንት ኮሚሽን የተመዘገበ ድርጅት በመሆኑ ጉዳዮችን መታየት ያለበት በፌዴራል ደረጃ ነው። መከሰስም ያለብን በወንጀል ህግ እንጂ በጸረ ሙስና አዋጅ ህጉ ሊሆን አይገባም። ምክንያቱም ወንጀሉ ተፈጸመ የተባለው የጸረ ሙስና አዋጅ ህጉ ከመውጣቱ ከ2007 ዓ ም በፊት ነው። የጸረ ሙስና አዋጅ ህጉ ከ2007 ዓመት በፊት የተሰሩ የሙስና ወንጀሎች መታየት ያለባቸው በወንጀል ህጉ ነው ይላልና፣ ብለዋል። አቶ ታደሰ ካሳ በበኩላቸው ህዝባዊ ድርጅት ማለት በክልሉ ብቻ የሚንቀሳቀስና የክልሉ መንግስት የሚያስተዳድራቸው ማለት ነው። ዳሽን ቢራ ግን በመላው ክልል የሚሰራ ድርጅት በመሆኑ ጉዳያችን በፌዴራል ነው መታየት ያለበት ሲሉ ጠይቀዋል። የምርመራ ቡድኑ በበኩሉ የተነሳው ሀሳብ የወንጀል ክሱ መደበኛ ክርክር ሲጀመር የሚነሱ ጉዳዮች ናቸው። የተጠረጠርንበት ወንጀል ግልጽ አይደለም ላሉት በመንግስት ልማታዊ ድርጅት ላይ ስራን በማይመች አኳኋን በመምራት በሌላ ሰው አሰራርና ጥቅም ጉዳት ማድረስ የሚል እንደሆነ በግልጽ ተቀምጧል። ብለዋል። ግራቀኙን ያደመጠው ችሎቱም ተጠርጣሪዎቹ ያቀረቡትን ቅሬታ ውድቅ በማድረግ የምርመራ ቡድኑ ያቀረበውን የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለየካቲት 15 ቀን ቀጠሮ በመያዝ ችሎቱን አጠናቋል። በመጨረሻ አቶ በረከት ለፍርድ ቤቱ ያሳሰቡት ነገር ቢኖር እየተሰራብኝ ያለው የፖለቲካ ቁማር እንጂ ሕጋዊ የሆነ የፍርድ ሂደት አይደለም በማለት በቅርቡ በማህበራዊ ሚዲያ ችሎት በቀረበበት ቀን የእሳቸውን ምስል የያዘውን ፎቶ በማቅረብ ለፍርድ ቤቱ አቤቱታ አቅርበዋል። በተለይ መልካም ስብእና የሚያ ጎድፍ ስድብም እየተሰደብኩ ነው። በማረሚያ ቤቱ ኢንተርኔት የለም፣ ኮምፒውተር የለም። ይህ እንዲሟላልኝ እፈልጋለሁ ብለዋል። ችሎቱም ወደፊት ከፍርድ ቤቱና ከአስተዳደሩ ጋር እንነጋገራለን በማለት መልስ ሰጧቸዋል። ከዚህ ጋር በተያያዘ አቶ በረከት ፍርድ ቤቱን ጠበቃ እንዲያቆምላቸው በጠየቁት ሀሳብ ላይ በዳኝነት ሙያ ለረዥም ጊዜ ያገለገሉትን አስተያየት እንዲሰጡኝ ጠይቄ ነበር። ስሜ አቡ አሰፋ እባላለሁ። ኢፌዴሪ ህገ መንግስት ሀያ አንቀጽ አምስት ላይ በህገ መንግስቱ ላይ በግልጽ እንደተመለከተው ፍርድ ቤቶች ተከላካይ ጠበቃ የሚያቆሙት አቅም የሌላቸው ብቻ ስለሆኑ ሳይሆን አቅም ባለመኖራቸው የፍትህ መጓደል ሊገጥማቸው ይችላሉ ሲያስብ ነው የአቶ በረከት ጥያቄ የአቅም ጥያቄ ሳይሆን ጠበቃ አጣው ነው የሚለው ጠበቃ ላጣ ሰው ፍርድ ቤቱ ጠበቃ እንዲያቆም የሚገደድበት ሁኔታ የለም እና ከዚህ አንጻር እኔ እሳቸው ያቀረቡት ጥያቄ የህግ አግባብ ተገቢ ነው ብዬ አልገምትም ተገቢ ነው ብዬም አላምንም ምክንያቱም ጠበቃ ሊሆንኝ የሚችል ሰው አጣው ነው እንጂ የአቅም ችግር ስላልተነሳ ከዚህ አንጻር የሳቸው ጥያቄ ተገቢ ነው ብዬ አላምንም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።